ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። እሁድ መስከረም 22 2009 ዓ.ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የብዙ ሰው ህይወት ጠፋ። የእሬቻ በዓል ተስተጓጎለ። ህዝቡ አሁን በጣም በጣም ሆስፒታሉን በጣም ወርሮታል። በጣም እንባ ፈምት ነው ህዝቡ በጣም በጣም በቃ የራሱ ሞተብን ሊታረለም ሰው እያየ ያለው በቃ ያለውን ሬሳ እያየ ነው። በጣም እ ያየ አሁን ስቲል ነው እያየው ነው እያወራቸው ያለው ምን ብዬ ልንገራችሁ ሰው ህይወት እንደዚህ ሲሆን መጀመሪያ ጊዜ ማየት ነው በህይወት ውስጥና አስፈጋጊ ሁኔታ ነው እየተከናወነ ያለው ቢሾፍቱ ላይ። የዓይን እማኝ ነኝ የሚሉ ሰው ናቸው የሰማችኋቸው። ብዙ ሚሊዮኖች በተሰበሰቡበት አካባቢ ነው ቶክሲም የነበረው፣ በዚህ ቲርጋስ ጪስም መተኮስ የነበረው። ስለዚህ ምንድን ነው በጥይት የተመታ ባለ መረጃ አለ፣ ሲሸሹ መረጋገጥ አለ፣ በጪስ ታፍኖ የሞቱ አለ። የሞቱ ስም ደግሞ በብዛት የሚያነሳው አይታወቅም። አንዳንዱ እነሱ ናቸው። በአጠቃላይ የሁሉም በሁሉም መንገድ በሞቶዎች የሚቆጠሩ ሰዎች እንደሞቱ ይገመታል። የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ለቪኦኤ ከተናገሩት የተቀነጨበ ነው። ሰባ አምስቱ በትክክል ቁስልም አለባቸው ተረጋገጡ። ብቻ ማለት መለየት አልችልም። ቁስል አለባቸው፣ እንደገና ጭቃም አለባቸው። ሰባ አምስት ሰው መሞቱን አይቻለሁኝ ያሉ የቢሾፍቱ ከተማ ነዋሪና የኦፌኮ አባሉ አቶ ታደሰ ለገሰ ናቸው የሰማችኋቸው። መንግስት በበኩሉ ሁከቱን ያስነሱት ሁከት ፈጣሪ ያላቸው ወገኖች መሆናቸውን ገልጿል። ዘገባዎችን ይዘናል። የምሽቱ ፕሮግራም አስተናጋጅ ሶሎሞን አባተንኝ። በዘገባዎች ዝግጅትና በቅንብር ጽዮን ግርማ አብራኛለች። ቴክኒሽያኑ ጀስትን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች እሳየት ታሰማናለች። በኦሮሚያ ክልል ኢሬቻ በዓል ላይ የተደረገ ጸረ መንግሥት ተቃውሞን ለመበተን ፖሊሶች እምባስ መጭ ጋዝና የማስጠንቀቂያ ተኩስ በከፈቱበት ወቅት ብዙ ሰዎች እንደተገደሉ ታውቋል። በእምባስ መጪው ጋዝ ተኩስ ምክንያት የተፈጠረው ትርምስ የሰዎች መረጋገጥ በማስከተሉ ቢያንስ አምሳ ሰዎች ተገድለዋል። የሀገሪቱ መንግሥት ስለ ሞቱ ሰዎች ብዛት ባይገልጽም የኦሮሞ ማህበረሰብ የዝናብ ወራት በሚያበቃበት ጊዜ በየዓመቱ በሚያደርገው እሬቻ በዓል ወቅት በተፈጠረው ትርምስ ምክንያት ሰዎች እንደሞቱ የቆሰሉም እንዳሉ ገልጿል። ከአዲስ አበባ ወደ 40 ኪሎ ሜትር ርቃ በምትገኘው ቢሸፍቱ ከተማ ባለው አርሳዴ ሐይቅ ላይ የእሬቻን በዓል ለማክበር የተሰባሰቡት ሰዎች በብዙ ሺዎች የሚቆጠሩ ናቸው። ከተሰበሰበው ህዝብ መሃል አንዳንድ ሰዎች የአማጽያን ባንዲራን በማውለብለብ ነጻነት እንፈልጋለን፣ ፍትህ ያስፈልገናል እያሉ እንዳስተጋቡ ታውቋል። ስለ ጉዳዩ ሰፋ ያለ ዝግጅት ወደ ኋላ እናቀርባለን። የሶሪያ መንግስት ኃይሎች አሌፖ ከተማን ከአማጽያን ቁጥጥር ስር ለማስመለስ በሚያደርጉት ጥረት ወደ ከተማይቱ እየገፉ መሆናቸው ታውቋል። አሌፖ በአማጽያን ከተያዙት ዋና ዋና ከተሞች አንዷ ናት። የሶሪያ መንግስት ሚዲያ በዘገበው መሰረት የአማጽያን ኃይሎች ከከተማይቱ ምስራቃዊ ክፍል ለመውጣት ከፈለጉ በሰላም ሊወጡ እንደሚችሉ ወታደራዊ ኃይል ቃል ገብቷል። በከተማይቱ ላይ የተካሄደው ድብደባ ሆስፒታሎችን ኢላማ ያደረገ እንደሆነ ተዘግቧል። የሬዲየት ሰራተኞች እንደሚሉት በተቃዋሚዎች በተያዘው ከፊል አሌፖ ምስራቃዊ ክፍል የተረፈው ትልቁ የሀገሪቱ ሆስፒታል ከቅርብ ጊዜያት ወዲህ ለሁለተኛ ጊዜ ትላንት ቅዳሜ ተደብድቧል። የሶሪያ መንግስትና የሩሲያ ኃይሎች መላ ከተማይቱን ለመቆጣጠር እየገፉ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳይና የአስቸኳይ ጊዜ ረድኤት አስተባባሪ የሆኑት ረዳት ዋና ጸሐፊ ስቲቨን ኦብራያን በምስራቅ አሌፖ ያለው የጤና ጥበቃ አገልግሎት እየተደረመሰ እንደሆነ ከገለጹ በኋላ በከባድ ሁኔታ ላይ የሚገኙትን በሽተኞች ከአካባቢው ለማስወጣት እንዲቻል ቢያንስ በጊዜያዊ መልስ በጊዜያዊ መልክ ቶክስ እንዲቆም ጥሪ አቅርበዋል። በዩናይትድ ስቴትስ ሪፑብሊካዊውን ፓርቲ ወክለው ለፕሬዝዳንትነት የሚወዳደሩት ዶናልድ ትራምፕ እንደ አውሮፓ አቆጣጠር በ1995 ዓ ም ባቀረቡት የግብር መክፈያ ሰነድ 916 ሚሊዮን ዶላር ከሰርኩ ማለታቸውን ኒውዮርክ ታይምስ ጋዜጣ ዘግቧል። ደረሰብኝ ያሉት ኪሳራ ትራምፕ ለ18 ዓመታት ያህል ፌዴራል ታክስ እንዳይከፍሉ ያስችላቸዋል ሲልም ጋዜጣው አክሏል። ወደ አንድ ቢሊዮን ዶላር የሚጠጋው ኪሳራ ለ18 ዓመታት ያህል በአመት ከ50 ሚሊዮን ዶላር በላይ በሚሆን ገቢ ላይ ግብር ላለመክፈል ያስችላቸዋል ይላል ጋዜጣው። ጋዜጣው አያይዘውም የግብር አከፋፈል ባለሙያዎችን ባነጋገረው መሰረት የትራምፕ የግብር ሰነዶች ህገወጥ ተግባር አልፈጸሙም። ትራምፕን የመሳሰሉት ቱጃሮች የሚከፍሉትን ግብር ሊያሳንሱ የሚችሉ በሀገሪቱ ህግ ውስጥ ያሉ መሽሎኪያ ዘዴዎችን ነው የተጠቀሙት፣ ይላል ኒውዮርክ ታይምስ ጋዜጣ። ትራምፕ ዛሬ ለጋዜጣው በትዊተር በሰጡት ምላሽ ውስብስብ ስለሆነው የግብር ህጋችን ለፕሬዝዳንትነት ከተወዳደሩት ሰዎች ሁሉ የበለጠ አውቃለሁ፣ ላስተካክለው የሚችለውም እኔ ነኝ ብለዋል። ባለፈው ሰኞ ሁለቱ ተወዳዳሪዎች በተከራከሩበት ወቅት ትራምፕ የግብር ክፍያ ሰነዶቻቸውን ይፋ ለማድረግ ያልፈለጉት የፌዴራል ግብር ከፍለው እንደማያውቁ ስለሚያጋልጡ ሊሆን ይችላል ሲሉ ሂለሪ ክሊንተን አመላክተው ነበር። ትራምፕ ታዲያ ብልጥነቴን ያሳያል የሚል መልስ ሰጥተው ነበር። በመጨረሻም የኮሎምቢያ መንግስትና የኮሎምቢያ ታጣቂ ኃይሎች የተባለው አማጺ ቡድን ያደረጉትን የሰላም ስምምነት ለማጽደቅም ሆነ ላለማጽደቅ የኮሎምቢያ ሕዝብ ዛሬ ሬፈረንደም ማለት ሕዝበ ውሳኔ አካሂዷል። ዛሬ ሬፈረንደም የተደረገው መንግስትና ብሔራዊ የሽምቅ ውጊያ እንቅስቃሴ የመጨረሻውን ስምምነት ካደረጉ ስድስት ቀናት በኋላ ነው። ሽምቅ ውጊያው ለረጅም ጊዜ የተካሄደ በመሆኑ በምዕራቡ ሄሚስፌር ባልታየ ርዝመት እንደ ዘለቀ ተዘግቧል። ሕዝቡ ስምምነቱን ሊያጸድቅ እንደሚችል የድምፅ መለኪያ አሃዞች አመላክተዋል። የህዝቡ ውሳኔ ህጋዊነት እንዲያገኝ ድምፅ ለመስጠት ከተመዘገቡት ቢያንስ በ13 ከመቶ መደገፍ ስላለበት ህዝቡ በብዛት ወጥቶ ድምፅ ካልሰጠ በስተቀር ችግር ሊገጥመው ይችላል። አድማጮች የዛሬው ዜናችን እዚህ ላይ ያበቃ። አመሰግናለሁ፣ አዳነችን ለዜናውም። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎሄርዝ በ22 ሜትር ባንድ በ13615 እና በ13860 ኪሎሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ መስከረም 22 2009 ዓ ም ምሽት ፕሮግራም ነው በምሽቱ ጊዜ ካገኘን ዛሬ ስለተጀመረው የአይሁድ አዲስ ዓመት 5777 ዓመተ ዓለም እንዲሁም የሺሞን ፔሬዝ ሕይወትና የኢትዮጵያ ቤተ እስራኤላውያን ጉዳዮች እንነጋገራለን። ሻናቶቫ እንኳን አደረሳችሁ። በሌላ በኩል ደግሞ በአሜሪካ ፕሬዚደንታዊ ፖለቲካ ቁልፍ አጀንዳ በሆነው የአየር ንብረት ለውጥ ጉዳይ ላይም ልንነጋገር እንችላለን። ከቀድሞ የኦሮሚያ ፕሬዚደንት ከአቶ ጁኔዲ ሳዶ ጋር የተደረገው ቃለ ምልልስ ሁለተኛ ክፍልም በምሽቱ ይቀርባል። አሁን የእሬቻን የዛሬ ጉዳይ ወደሚመለከተው የመጀመሪያ ዘገባ እናልፋለን። በቢሾፍቱ የእሬቻ በዓል አከባበር ወቅት በተፈጠረው ሁከት ውስጥ የጠፋው ሕይወት ቁጥር እየጨመረ መሆኑን የዓይን ማኞች እየተናገሩ ነው። ለደረሰው ጉዳት ተጠያቂው መንግሥት ነው ብለዋል። የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት በበኩሉ መስተጓጎልና ለመስተጓጎሉና ለሕይወት መጥፋት ሁከት ፈጣሪ ኃይሎች ያላቸውን ወንጅሏል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። በምንም አይነት ምክንያት በየትኛውም የበዓል አጋጣሚ በዚህ ቁጥር በአንድ ቦታ ህዝብ ተሰባስቦ አያውቅም። የኦሮሚያ የተቃውሞ እንቅስቃሴ ከተጀመረ ወዲህ በእሬቻ በዓል ምክንያት በቢሾፍቱ የተገኘው የህዝብ ቁጥር እስካሁን ከታዩት ከፍተኛው መሆኑ ብቻ አይደለም፣ ይበልጥ አሳዛኝ በመሆኑም እየተጠቀሰ ነው። እየወጡ ያሉት መረጃዎች እንደሚያመለክቱት በክልሉ የተቃውሞ እንቅስቃሴ ከተጀመረ ወዲህ በአንድ ቀን በአንድ ከተማ ይህንን ያህል ቁጥር ያለው ሰው ሞቶ አያውቅም ቁጥሩ ሲጨምር መዋሉንም ነው የቢሾፍቱ ከተማ ነዋሪና የኦሮሞ ፌዴራሊስት ኮንግረስ አባል የሆኑት አቶ ለገሰ ታደሰ ያብራሩት። ቁጥሩ እኔ አሁን በራሴ ያረጋገጥኩት በፊት ለፊት ተገኝቼ ሰባ ስድስቱን ሰው አረጋግጫለሁ። ሰባ ስድስት አረጋግጫለሁ ሲሉ፣ በምን ማለት ነው ያለው? ሬሳውን በፊት ለፊት እዛ ወስታ በስግድስ ተገኝቼ ሰባ ስድስት ሬሳ ቆጥሬ ያለው የት ሆስፒታል ነው? አቶ ለገሰ ቢሾፍቱ ሆስፒታል። ቁጥሩ ለምሳሌ ስንት ጊዜ ነው ሄዱት እስካሁን? አሁን የተለያየ ቁጥር ነው። እንግዲህ እየጨመረ መምጣቱን ነው የሚያሳየው የነገሩ ቁጥር። አዎ እኔ አሁን አራኩም። እኔ ከጠዋት ጀምሬ፣ ክስተት ከተፈጠረ ጀምሬ እዚያው አካባቢ ነው ያለሁት። ግን ሆስፒታል ምን ያደርጋሉ ሌሎቹ ሬሳዎች? ከሬሳ ቦታ ወይም ከካልቤት ዱንካን አካባቢ ራቅ አድርጎ ያስቀመጧቸው ነበሩ። ቆይቶም ደግሞ የወጡ ነበሩ። ከዚህ ውስጥ አሁን በህይወት ካለፉት ውስጥ በጥይት ተመትቶ የሞተው ድራ ነጋሹ የሚባል እሱ በጥይት ግንባሩን ተመትቶ ነው የሞተው። ወደ አንገቱ አካባቢ ነው የተመታው። ስለዚህ ከሞቱት ውስጥ በእርስዎ ግምት ምን ያህሉ በጥይት ነው? ምን ያህሉ ተረጋግጠው ነው እዛ ሀይቁ ውስጥ የሞቱት? ከሰባ አምስቱ በትክክል ቁስልም አለባቸው ተረጋገጡ ብቻ ማለት መለየት አልችልም። ቁስል አለባቸው እንደገና ጭቃም አለባቸው። ይህ ወይ ወርቆ ከተመቱ በኋላ የወደቁ ይሆናሉ። ለምሳሌ ቆስለው ደም እየፈሰሰ እንዳውም ውሀ ከላቸው እንትን አድርጎ አትርቆ እንትን ያደረጋቸው ሰዎች ወደ አስራ ስድስት ሰዎችን ቆስሉ ከነ ቁስላቸው የሞቱ አስራ ስድስቶችን አይቻለሁ። ምንም ጭቃ ውስጥ ሳይገባ ደግሞ በጥይት የሞተው አሁን ስሙን ያነሳሁልህ አንድ ወንድም ብራ ነጋሹ የሚባልን አይቸዋለሁ በአካል ስለዚህ በሁለቱም መንገድ ነው ሰዎች የሞቱት እያሉኝ ነው አዎ በሁለቱም መንገድ ይሁን እንጂ ትልቁ ነገር ልንረዳ ረዳ የሚገባው ኢህአዴግ በፈጠረው ስህተት እንጂ ህዝቡ በፈጠረው አይደለም ህዝቡ ትክክለኛ ጥያቄ ነው የጠየቀው ኢህአዴግ የፈጠረው ስህተት ሲሉ እሱን ያብራሩልኝ እስቲ አቶ ለገሰ መነሻው ምንድን ነው ከዚህ በፊት አባገዳዎች በተለያየ ሚዲያ አንዳንድ አሳቢ ሲሰጡ ነበር ይህም ምንድን ነው የአባ ገዳ አርማ ካልሆነ የበሰቀ የትኛው የፖለቲካ ድርጅት ባንዲራ እንዳይሰቀል ተከልክሏል። አሁን እነሱ ሄደው የኦህዴድን ባንዲራ እዛ ፊት ለፊት ሲሰቅሉ አሁን እዚህ ጋር ቦታ ለአምልኮን የመጣን በዓላችን ነው ባህላችን ነው። ስለዚህ እዚህ ጋር የፖለቲካን ነገር ማየት አንፈልግም። ተቃውሞ አነሱ በዚህ ተቃውሞ ውስጥ ምንም አታመጡም፣ የእኛ ምልክት መሰቀል አለበት የሚል፣ ያው ዱላ ስለያዙ አቅም አላቸው። ይሄ ህዝብ እንኳንስ ጥይት እንኳንስ ሌላ ነገር ዱላ እንኳን ሰው መጥቶ የሚያሳምም ዱላ የሚያሳምም ዱላም የላቸውም። ይህን ጥያቄ ህዝቡ ሲጠይቅ ይሄ ጭስ ተተኮሰባቸው። አስለቃሽ ጭስ ማለት ነው፣ አስለቃሽ ጋዝ፣ አስለቃሽ ጭስ፣ አስለቃሽ ጭስ ተኮሱባቸው። እነዚህ ሰዎች መሸሻ የላቸውም፣ ያሉት ባህር ላይ ነው። አሁን ወደ እነሱ መሸሽ የግድ ስለምላቸው እነሱን ገፍቶ ህዝቡን እንዳለ ከላይ አፈና እንዳለ እነሱ ህዝቡን ይወረውራሉ ጭቃ ውስጥ ገብተው ይሄ ያክል ህዝብ እንደውም፣ እኔ በወሬ ደረጃ ኢንፎርሜሽን አልሰጥም። ኢህአዲግ የሚዋሸው ውሸት ይበቃናል፣ እኛም ውሸት መስጠት አልፈልግም ብዬ እንጂ የሞቱ የሰው ብዛት መቶ ሀያ ነው። እኔ በጆሮ የሰማው ያየሁት፣ ግን መናገር ስላለብኝ ነው ያለው ሰባ ስድስት ብዬ የተናገርኩት በሆስፒታል እንደሚገኙ የገለጹት ሌላው የዚህ ከተማ ነዋሪም አስከሬኖችን ለመለየት ጥረት ሲደረግ መመልከታቸውን ተናግረዋል። አሁን ያው ስሙና መታወቂያው ፈትሾ የሰውዮ አደራሻ እየጻፉ ነው። አሁን ሰዎቹ እዛ ውስጥ የሞቱትን ሰዎች ማንነት ለማወቅ ሞቱ ሰዎቹ ውስርትር ያው ይዞ ዘመድ እየሰጡ ነው። ያው ስሙና መታወቂያው ፈትሾ የሰውዮ አደራሻ እየጻፉ ነው። አሁን ሰዎቹ እዛ ውስጥ መንግስት በዓሉ የተስተጓጎለው በሁከት ፈጣሪ ኃይሎች ነው ብለዋል። አባ ገዳዎች በዓሉን በሰላም እየመሩ እያለ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር አስነስተዋል ብለዋል። የመንግስት ኮሚኒኬሽን ጉዳዩ ጽፈት ቤት በዚሁ ግርግር ምክንያት በተፈጠረው መረጋገጥም የሰው ህይወት ጠፍቷል ሲል አስረድቷል። የኢሬቻ ባህል በዚህ መልክ በመስተጓጎሉና የሰው ሕይወት በመጥፋቱ ከፍተኛ ሀዘን እንደተሰማውም አስታውቋል። ሁከት በፈጠረው ግርግርና መረጋገጥ ሕይወት መጥፋቱን የገለጸው መግለጫው ዝርዝር መረጃ ግን አልሰጠም። በቀጣይ እንደሚያሳውቅ ግን ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። በቢሾፍቱ ሆራ አርሰዲ ሐይቅ ለክብር በዝግጅት ላይ የነበረውና ከኦሮሞ ክብረ በዓሎች አንዱ የሆነው የዘንድሮው ኢረቻ የተስተጓጎለው መንግስትን ተቃወሙ ባላቸው ወጣቶችና በመንግስት ኃይሎች መካከል በተፈጠረ ግጭት መሆኑንና በመቶዎች የሚቆጠሩ ሰዎች ሕይወት ማለፉን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። ፓርቲያቸው አጠናቅሮታል ያሉትን መረጃ መሠረት ያደረጉት የኦፌኮ ሊቀመንበር ዶክተር መረራ ጉዲና ለአሜሪካ ድምፅ በሰጡት ቃል በሕይወት ላይ ጉዳት የደረሰው በተኩስ በአስለቃሽ ጢስና በመረጋገጥ ነው ብለዋል። የቆሰሉ ብዙ ሰዎች አሁንም ሆስፒታል እንደሚገኙ አክለው የተናገሩት ዶክተር መረራ የሟቾች ቁጥር ሊጨምር እንደሚችል አመልክተዋል። በሌላ በኩል የአሜሪካ ድምፅ ያነጋገራቸው ቦታው ላይ እንደነበሩና የአይን እማኝ መሆናቸውን የገለጹ ሰዎች ግጭቱ የተጀመረው በበዓሉ መክፈቻ ላይ ንግግር ሊያደርጉ በነበሩ ሰዎች ላይና ሊሰቀል በነበረ ባንዲራ ላይ ተቃውሞ በመነሳቱ ነው ብለዋል። ግጭቱ ከተፈጠረ በኋላም ብዙ ሰው በተኩስ በአስለቃሽ ጢስ በመረጋገጥ እና ገደል ውስጥ ገብቶ ብዙ ህይወት መጥፋቱን ገልጸዋል። እማኞቹ የተጎዱ ሰዎችን በተመለከተ እስካሁን ይህ ነው የተባለ ትክክለኛ ቁጥር ማግኘት ባይቻልም አይተናል ያሉ ሰዎች ተጎጂዎች ሀያ አምስት በሚሆኑ መኪኖች መወሰዳቸውን ጠቁመዋል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት በሰጠው መግለጫ የእሬቻ በዓልን ባህላዊ አከባበር ጠብቆ ለማክበር የኦሮሞ ህዝብ አባገዳዎችና የኦሮሚያ ክልላዊ መንግስት ያደረጉት ሰፊ ቅድመ ዝግጅት በሁከት ፈጣሪ ኃይሎች ተስተጓጉሏል ብሏል። ህይወት የጠፋውም ሁከት ፈጣሪዎቹ ባስነሱት ሁከት በተፈጠረ ግርግር ተረጋግጠው ነው ብሏል። ጽዮን ግርማ ተጨማሪ ይዛለች። ከአዲስ አበባ በስተደቡብ ምስራቅ 47 ኪሎ ሜትር ርቀት ላይ በምትገኘው ቢሾፍቱ ከተማ በሆራ አርሰዲ ሐይቅ የሚከበረውን ከኦሮሞ ክብረ በዓሎች አንዱ የሆነውን ኢሬቻ በዓል ለማክበር ከአራት ሚሊዮን ሕዝብ በላይ ተሳታፊዎች እንደሚገኙ መንግስት አስታውቆ ነበር። ዛሬ ይህን በዓል ለማክበር ለማየትና ለመዘገብ በቦታው የተገኙ የአይንማኞች ማኞች ለአሜሪካ ድምፅ እንደተናገሩት ወጣቶች በቡድን በቡድን እየሆኑ በኢትዮጵያ መንግስት ላይ ተቃውሞ ማሰማት የጀመሩት ከትናንት ምሽት ጀምሮ ነበር። ይህ ተቃውሞ እስከዛሬ ረፋት ድረስ ቀጥሎ እንደነበር ይናገራሉ። የኦሮሞ ፌዴራሊስት ኮንግረስ ደረሰኝ ያለውን መረጃ ጠቅሶ በመቶዎች የሚቆጠር ሕይወት ማለፉን ለአሜሪካ ድምጽ ተናግሯል። መንግስት በኮሚዩኒኬሽን ጉዳዮች ጽፈት ቤት በኩል ሁከት ፈጣሪ ኃይሎች በፈጠሩት ግርግርና መረጋገጥ ሕይወት መጥፋቱን ከመግለጽ ያለፈ ቁጥር ጠቅሶ ያወጣው መረጃ የለም። ስሙና ማንነቱ ቢገለጽ ችግር እንደሚገጥመው የገለጸ የዓይን እማኝ የሚገኘው በቢሾፍቱ አጠቃላይ ሆስፒታል እንደሆነ ገልጾ በዓሉ ወደ አሳዛኝ ሁኔታ ተቀይሯል ብሏል። እኔ አሁን አሁን የሚገኘው ደብረ ዘይት ሆስፒታል ውስጥ ነው። አሁን እየተከወነ እየተከናወነ ያለው ደብረ ዘይት ሆስፒታል ውስጥ በጣም አሰቃቂና አዝናኝ ወይ በቃ ማለት አሰቃቂና በጣም የሚያሳዝን ነገር ነው እየታየ ያለው። በጣም በየቦታውና በየዱካኖቹ የሰው ሬታ ነው ምን ግብር ሞልቶት ያለው በጣም አሰቃቂና በጣም በጣም በጣም አስከፊ ነገር ነው በቃ እየተከናወነ ያለው እዚህ ደብረ ዘይት ሆስፒታል ውስጥ። እና እንደዚሁም ደግሞ በቃ ሊሞቱ የደረሱም እንደዚሁም ሕክምና እያገኙ ያሉም አሉ። በጣም በቃ እነሱም ይተርፋሉ ብዬ አላስብም። ይኸው የአይንማኝ አክሎ ሰዎች ከመጀመሪያው ጀምሮ ተቃውሟቸውን በድምፅና በእጅ ምልክት ያሳዩ እንደነበርና ዋናው የተቃውሞ ምክንያት በዓሉን የፖለቲካ መጠቀሚያ አታድርጉት የሚል ነበር ብሏል። አብዛኞቹ ሊሞቱ የቻሉት መጀመሪያ በሬቻ አካባቢ በዛ በፕሮግራሙ የሚካሄድበት አካባቢ ፖሊሶች ባነሱት ድብደባ ነው። እንደዚያ ነገር ልከሴት የቻለው እነሱ ምንድን ነው ህዝቡን ስደበድቡ ነው። እንደዚህ አይነት ነገር ህዝቡ ደግሞ እኛን ለምን ትደበድባናችሁ ለምን ትመቱን አላችሁ በሚል ህዝቡን ተቃውሞ ሳናሳ፣ እነሱ ደግሞ አስለቃሽ ጋዝና መሳራ ምናምን ተኩሶ በዱላም እየደበደቡ ህዝቡን እንዳለ ወደ ጉርጓድ ውስጥ ነው የከተቱት። ጉርጓዱ ደግሞ ቢያንስ ከሰላሳ ሜትር እስከ አርባ ሜትር ይሆናል። በጣም ረጅም ነው። በጣም ወደ ጎንም በጣም ወደፊትም በጣም ረጅም ጉርጓድ ነው። ህዝቡ እንዳለ እዛ ላይ ነው በቃ። በጣም ብዙ ህዝብ ነበረ። ህዝቡ እዛ ላይ ተገልብጦ ሌላው ህዝቡ እንኳን እነዛዎቹ እንዳወጣ ሌላውን ህዝብ ለጊዜው አባሮ ነበረ እና ቶሎ ያልደረሱላቸው ናቸው። በጣም አሁን በጣም አሰቃቂ ሁኔታ በጣም ብዙ ሰው እንደተጎዳ ነው አሁን እያየን ያሉ ነው። በጣም ብዙ ሰው ነው ቢያንስ ከመቶ ሀምሳ እስከ ሁለት መቶ የሚሆን ሰው ይሆናል። ከዚህም ይበልጥ ይችላል። አሁን ሕክምና ላይ ያሉ ሰዎች አሉ። እነሱ ይተርፋሉ ብዬ አላስብም። ህዝቡ ሞልቶታል፣ ግቢውም ሞልቶታል በጣም እና ታማሚዎቹ ማለት ነው ፕላስ ደግሞ ሌሎችም ወደ አዲስ አበባ የሞቱ ሰዎችም ወደዛ ለህዝቡ እይታ ጥሩ አይደለም ብል ወደ አዲስ አበባም ወስደዋል፣ ብዙ ሰው ወስደዋል የሚባል ነገር አለ። እንደዛ ነገር ነው እስካሁን እየተከናወነ ያለው እና ህዝቡ አሁን በጣም በጣም ሆስፒታሉን በጣም ወሮታል። በጣም እንባ በምት ነው ህዝቡ በጣም በጣም በቃ የራስ ሰው ሞተብን ብቻ አይደለም ሰው እያየ ያለው በቃ ያለውን ሬሳ እያየ ነው። በጣም እኔ እያየ አሁን ስቲል ነው እያየው ነው እያወራቸው ያለው ምን ብዬ ልንገራችሁ? የሰው ልጅ ህይወት እንደዚህ ሲሆን እኔ መጀመሪያ ጊዜ ማየት ነው በህይወት ውስጥ እና አሰቃቂ ሁኔታ ነው እየተከናወነ ያለው። የኦሮሞ ፌዴራሊስት ሊቀመንበር ዶክተር መረራ ጉዲና በበኩላቸው ፓርቲያቸው የተለያዩ እማኞችን በማነጋገር ከአካባቢው ባጠናቀሩት ሪፖርት ትክክለኛ የተጎዳውን ሰው ቁጥር ማግኘት እንደቸገራቸው ለአሜሪካ ድምፅ ተናግረዋል። ብዙ ሚሊዮኖች በተሰበሰቡበት አካባቢ ነው ቶክሲን የነበረው፣ በዚህ ቲር ጋስ ጭስም መተኮስ የነበረው። ስለዚህ ምንድን ነው? በጥይት የተመታ ባለ መረጃ አለ፣ ሲሸሹ በመረጋገጥ አለ፣ በጭስ ታፍኖ የሞቱ አለ። ሞቱትም ደግሞ በብዛት የሚያነሳው አይታወቅም። አንዳንዱ እነሱ ናቸው። በአጠቃላይ የሁሉም በሁሉም መንገድ በሞቶዎች የሚቆጠሩ ሰዎች እንደ ሞቱ ገመታ። ለምሳሌ አንድ ሰው ሀምሳ ሶስት ሬሳዎችን ቆጥራለሁ ብሎ የደወለልኝ አለ። እንዲህ እያለ እንግዲህ ትክክል ምን ያክል እንደ ሞተ ምን ያክል እንደ ቆሰለ ማወቅ በጣም አስቸጋሪ ነው። በቦታው ከትላንት ጀምሮ እንደነበር የገለጸ ሌላ የአይንማኝ ስሙን እንዳንጠቅስ ጠይቆ የግጭቱ መነሻ ነው ያለውን ያስረዳል። ዛሬ ከጠዋቱ ሁለት ሰዓት ጀምሮ እዛ ነበርኩኝ። ጠዋት ምንም ብዙም ችግር አልነበረም። የቀድሞ አባገዳ ለገሰ ነገው ንግግር ሲያደርጉ ነበር ከዛ እንደ ሰው ይናገራል ሲባል ህዝቡ ጮኸና ህዝቡ እንሄዳለን አለቀ እንሄዳለን አለ። ከዛ እንደገና በቃ ትቻለሁ አሉና በኋላ ላይ የአሁኑ አባገዳ አባገዳ እየነሳንበተው መጡ። ከዛ በኋላ ልክሳቸው ቦታውን እንደያዙ የኦሮሚያ ሰንደቅ ዓላማ ስቴጁ አካባቢ ማሰር ጀምሮ ልክ እዛ አካባቢ ማሰር ሲጀምሩ አንፈልግም፣ ይሄንን አንፈልግም፣ ይሄንን ሰንደቅ ዓላማ ይህን ሰንደቅ ዓላማ አንሱልን፣ እኛ እምቢ ብለናል፣ እምቢ አለን እያሉ ሲናገሩ እንደገና የሰማቸው አልነበረም። ከዛ ወጣቶቹ በንዴት ወደ መድረኩ ወጡና የታሰረውን ባንዲራ መፍታት ጀመሩ። ከዛ በኋላ ተኩስ ተጀመረ። ተኩሱ ከየት እንደሚጠቆስ አይታወቅም። ከያ ከያንዳንዱ ከሁሉም አቅጣጫ ሲተኮስ ነበረ። ከዛ የሚተኮሳሉ ከዚህ የሚተኮሳሉ። መጨረሻ ላይ ያው ሰው ወደ አገኘበት ነው የሚሮጠው ወደ ወንዝ የሚሮጣለ። ምናልባትም ኩሬ ውስጥ የገባ ሰው ሊኖር ይችላል። እንደገና ከመድረኩ እየወረዱ መድረኩ ሲሬ ነበረ እንግዲህ በግምት ወደ ሁለት ሚሊዮን ምናምን የሚጠጋዝ እዛ አካባቢ ነበረ እና ያን ሁሉ እንግዲህ ሲሮጥ እንደሚከሰት ማየት ትችላለ። እና በዛ ምክንያት በአብዛኛው ተረጋግጠው ብዙ ጉዳት ደርሰውባቸዋል። በእርግጥ እኔ ራሴ ሀያ አምስት መኪና አካባቢ ቆጠር ያለው ወደ ሆስፒታል ሰዎችን እየወሰደ ያለ መኪና አይቻለኝ። አምቡላንስ እና የፖሊስ መኪና ማለት ነው። ከዛ በኋላም እንደገና ሰው ተመልሶ ወደ እሬቻ ሊስል እንደገና ሌላ ተኩሱ ሌላ ግርግር ነበረ። ከኮሚኒኬሽን ጉዳዮች ጽህፈት ቤት በዓሉን እንዲዘግቡ ተጋብዘው በቦታው ተገኝተው ከነበሩት ጋዜጠኞች መካከል አንዱ የኬንያ ኔሽን ሚዲያ የኢትዮጵያ ዘጋቢ ጋዜጠኛ አንዱ አለም ሲሳይ ነው። ጋዜጠኛ አንዱ አለም ስለ ሁኔታው ጠይቄው ነበር። ሰው ወደ እሬቻ በዓሉ ይደርሳል። እንደዚሁ ደግሞ በግሩፕ በግሩፕ የሆኑ ልጆች በየ በምንሄድበት መስመር ሰሺዎች በመቶ ሺዎች የሚቆጠሩ አይነት ሰው ነበርና ብዙ ሰው በየመሀሉ እኛም እየወረድን ከመኪና ወርደን እየቀረጽን ነበር። ተቃውሞዎች ነበሩ። የእጅ ምልክቱን ጨምሮም እንደዚሁ የሚገልጹ ወል መጨረሻ ላይ ወደ ሶስት ሰዓት ሶስት ተኩል ድረስ ፕሮግራሙ አልተጀመረም። ልጆቹ መድረኩ ፊት ለፊት ተቃውሟቸውን ቀጠሉ። ምልክት እያሳዩ በሰላማዊ መንገድ ነው የሚያደርጉት የነበረው። ከምርት አጥሮላቸዋል። መድረኩ ፊት ለፊት መድረኩ ላይ አባገዳዎች የነበሩ የተወሰኑ ሙሽራ ነገር ነበረ። በአጋጣሚ ነው የሚጋቡ ደሱ እያለ እነሱ ግን ምንም ንግግር ሊያስደርጉ አልቻሉም። ተቃውሟቸውን ቀጠሉ። ከዛ በኋላ ወደ ሶስት ተኩል ይመስለኛል ብቻ እስከ አራት ባለው ሰዓት ገደማ አብ ከአባ ገዳዎቹ የተወሰኑት ተነስተው አንድም ቄስ የኦርቶዶክስ ይመስለኛል አብረው ተነስተው ሊናገሩ ሞከሩ። ሊሰሟቸው አልቻሉም። በኋላ አቋረጧቸው። እንዲያውም ማይኩና የተወሰኑ አንድ ሁለት ልጆች ተቀብለው ሊያረጋጉ ሞከሩ። ከተሰልፈኞቹ መሀል አንደኛው እንዲያውም መፈክር ምናምን በእንግሊዝኛ ወጥቶ ያው የተቃውሞ መፈክር አደረገ። እዛ በኋላ ነገሮች እኛ እንድንሄድ በኋላ በር እንድንወጣ ጋዜጠኞችን ከኋላ የነበሩ ከመድረኩ በኋላ የነበሩ ፌዴራሎች ፌዴራል ማለት ያው የሚሊተሪ ልብስ የለበሱ በብዛት ነበሩ። እዛው ነው ያደሩት ይመስለኛል። ፍራሾች ምናምን ነበሯቸው። ከኋላ ስናይ እዛ የነበሩት ውጡ፣ በቃ በዚህ በኩል እናንተ ውጡ፣ ያስወጧቸዋል አሉን አለዚያ በፐብሊኩም በኩል በፊት ለፊት መውጣት ትችላላችሁ አሉን። መጀመሪያ በመድረኩ ላይ ሆነን ነው ስንቀርጽ የነበረው ምክንያቱም መድረኩ ፊት ለፊት ነው እነሱም ተቃውሞ የሚያደርጉት እና በደንብ በስነ ስርዓት ሱን ስንቀርጽ ነበር። በኋላ ፕሮግራሙ እንደ ተሰረዘ ታወቀ። በቃ ከመድረኩ ላይ ወረዱ ሁሉም አባገዳዎች። ስለዚህ ፌዴራሎቹ ማን ነው ፖሊሶቹ መሄድ አለባችሁ ብለው እኛንም ውጡ ብለው ማስወጣት ጀመሩ። ወደኋላ በኋላ በኩል እንድንወጣ አረጉን ወጣል የተወሰኑ አንድ ሁለት ልጆች በፊት ለፊትም ከፈለጋችሁ መውጣት ትችላላችሁ አሉት። ብቻ መውጣት አለባችሁ ልቀቁ ተባለ። በዛ ሰዓት እኛ መልቀቅ ጀመርን። ከኋላ ግን ስናልፍ ያው የፌዴራሎች ፖሊሶቹ ብዙ ነበሩ፣ ከኋላ በኩል ያሉት ኦልሬዲ ታጠቁ ሰዎች ነበሩ። እኛ ያው ነገሮቹ ስላላማሩን እኛ መሄድ ጀመርን። ሂዱ ስለተባልን አስቸጋሪ ነው ለእኛም ብለን ወጣን። እኛ መውጣት እየጀመርን ጥቂት እንደሄድን ነው ከኋላችን ያው ነገሮች እንደዛ ይሆኑ ዞረን በኋላ በኩል ወደፊቱ መጣን ማለት ነው። ከልጆቹ ኋላ ከሚቃወሙት ኋላ መጣን እየወጣን ነው። ከዛ በኋላ የተኩስ ድምፅ ሰማ፣ ሰዎች መሮጥ ጀመሩ። ይህ ነው ያየሁት። እንዲሁ በተመሳሳይ ሌላ የዓይን እማኝ ተመለከትኩ ያለውን እንዲህ ያስረዳል። ከጠዋቱ ስንመጣ ስሜቱ ጥሩ አልነበረም። እኔ በበኩሌ ረጅም ዓመት ወደ አስር ዓመት አካባቢ ኢሬቻን አክብር ያለው እንደ ዘንድሮ ኢሬቻ ግን ውጥረት የነገሰበት ኢሬቻ አይቼ አላውቅም። በጣም ውጥረት ነበረው። በጣም ብዙ ፖሊሶች ነበሩ ከተማውን የከበቡት ከከተማው መግቢያ ጀምሮ። ከዛ ስንመጣ ከከተማው ከሁሉም አቅጣጫ ህዝቡ ወደ ከተማው ወደ መልካ ወይም ደግሞ የኢሬቻ ቦታ ሲጎርፍ ሁሉም ተቃውሞ እያሰማ ነበር። ወጣቱም፣ ሽማግሌውም፣ ሴቱም ይሄ ተቃውሞ ድኔ ድኔ ወይንም ደግሞ እምቢያልን እምቢያልን አንፈልግም፣ ወያኔን አንፈልግም፣ የራሳችንን ስርዓት እንፈልጋለን፣ የራሳችንን መንግስት እንፈልጋለን የሚል መንግስትን የሚያወግዙ ነበሩ። ነገር ግን ማንም ማንንም አልነካም። እስከዚህ ጊዜ ድረስ ወደ ኢሬቻ ቦታ እስከምንደርስ ድረስ ፖሊስም ሰውን አልተተናኮሰም፣ ሰውም ወደ ፖሊስ ምንም አላለም። እንደውም ፖሊሶቹ ፍተሻ ቦታ ላይ እዛው ልጆቹ ወያኔን አንፈልግም ሲሉ ፖሊሶቹ አይዟችሁ፣ ችግር የለውም፣ እኛ አንነካችሁም፣ ፍተሻ ብቻ ተፈተሻችሁ እለፉ፣ የፈለጋችሁትን ብሉ እያሉ በእርግጥ በትህትናም ሲያስተናግዱ አይቻለው። ነገር ግን ወደ ኢሬቻ ቦታ እንደደረስን እኛ ኢሬቻ አድርገን ተመልሰን ስቴጅ ነበረ መድረክ መድረኩ ቦታ አኒዥዋል የሆነ ወይም ደግሞ ሰዎች ያልፈለጉት ነገር ነው የታየው አንድ ንግግር አታደርጉ በቃ ከአሁን በኋላ አንፈልግም የሚል ቆይቷል መግለጫም ሲሰጥ ነበር ከዚያ በተረፈ ደግሞ የኦሮሚያ ክልላዊ መንግስት ባህልና ቱሪዝም ቢሮ ራሱ ይሄ ባህላዊ ስለሆነ ምንም አይነት ፖለቲካ አይንጸባረቅበትም በተለይ ባንዲራን በተመለከተ የመንግስትም የተቃዋሚን ባንዲራ አይወጣም ብሎ መግለጫ ሰጥቶ ነበር ግን እዛ ሲወጡ ባንዲራ ነበረ የኦሮሚያ ብሔራዊ ክልላዊ መንግስትም የፌዴራል መንግስትም ባንዲራ ነበረ። ይሄ ባንዲራ ለምን እዚህ ላይ ይሆናል ብሎ የተወሰኑ ልጆች ወደ ላይ ወጥተው ባንዲራውን ለማውረድ ሲሞክሩ፣ እዛ ፖሊሶች ልጆቹን መደብደብ ጀመሩ። ልጆቹን ሲደበድቡ፣ ፖሊሶቹን ደግሞ ለመከላከል ወደዛ ልጆቹም ድንጋይ መወርወር ጀመሩ። በዚህ መሀል ነው ተኩስ የተከፈተው። በጣም ከፍተኛ ተኩስ ነበረ። አስለቃሽ ጭስም እንደዚያውም ደግሞ መሳሪያም ነበር የተተኮሰው። ይሄ በዚህ ጊዜ በጣም ነበር ሰው ወደ ፍርሃቻ የገባው። ከዛ በፊት ደግሞ ተኩሱ ሳይከፈት ወደ ስድስት እስከ ስምንት የሚሆኑ ሄሊኮፕተሮች እንዳለ ሀርሰዲ ሀይቅን ቢሾፍቱ ሀይቅን እየከበቡ እየከበቡ ነበር የሚሄዱት። እዛ ጋር ሁለት ነገር ነው ኦብዘርቭ ያደረግኩት አንድ ወረቀት ይበትኑ ነበር፣ ሌላኛው ደግሞ ሰዎቹንም ለማስፈራራት ይመስለኛል። ያ ነገር ደግሞ ጥሩ ስሜት ስላልፈጠረ ሰው በጣም ነው ሩጫ ላይ ራሱን እየተሰባበረው። የተደበደበም ሰው አለ፣ በሩጫ የተረጋገጠም ሰው አለ። ከፍተኛ ጉዳት ነበር የደረሰው። የሞቱ ሰዎችም ነበሩ። የሞቱ ሰዎች ደግሞ በአምፑላንስም እንደዚያውም ደግሞ በመኪናም ተጭነው ሲሄዱ ወደ ሀያ ሰላሳ የሚሆኑ መኪኖች ልጆች ሲያጓጉዙ ትላልቆች ሰዎች ሴቶችን፣ የተጎዱትን በጣም የተጎዱትን ሲያጓጉዙ አይቻለሁ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዛሬ ባወጣው መግለጫ የኢሬቻ በዓልን ባህላዊ አከባበር ጠብቆ ለማክበር የኦሮሞ ሕዝብ አባገዳዎችና የኦሮሚያ ክልላዊ መንግስት ያደረጉት ሰፊ ቅድመ ዝግጅት በውከት ፈጣሪ ኃይሎ ምክንያት ተስተጓጉሏል ብሏል። በበዓሉ አከባበር ላይ አባገዳዎች በሙሉ በሰላም እየመሩ እያለ ለሁከት አስቀድመው የተዘጋጁ ኃይሎች ሁከትና ግርግር በማስነሳታቸው በዓሉ እንደተፈለገው ሳይጠናቀቅ ቀርቷል ብሏል። ሁከት ፈጣሪዎቹ ባስነሱት ሁከት በተፈጠረ ግርግር በመረጋገጥ የሰው ህይወት ጠፍቷል ይላል መግለጫው። በርካታ ተጎጂዎችም ወደ ሕክምና ቦታ ተወስደዋል ብሏል። የኢፌዲሪ መንግስት የገዳ ስርዓትን በዩኒስኮ ለማስመዝገብና የኢሬቻ በዓልን ባህላዊ ይዘቱን ጠብቆ እንዲከበር ከፍተኛ ጥረት እያደረገ ያለ የኦሮሞ ህዝብ የገዳ ስርዓት አካል የሆነው የኢሬቻ በዓል በዚህ መልኩ በመስተጓጎሉና የሰው ህይወት በመጥፋቱ ከፍተኛ ሐዘን እንደተሰማውም መግለጫው ይዘረዝራል። መንግስት ችግሩ የተፈጠረው ሁከት ፈጣሪዎች ባስነሱት ግርግር ነው ያለውን ጠቅሼ ለዶክተር መራራ ጥያቄ አንስቼላቸው ነበር። ድርጅታችን ባለው መረጃ ይህንን በዓል ለመጠቀም ለበራት ሲዘጋጅ የነበረው ገዢ ፓርቲ ነው። በሺዎች የሚቆጠሩ እስከ አስራ አምስት ሺህ ድረስ ኦፒዲኦ የመንግስት ፓርቲ ቲሸርት ሁሉ ልብሶች ሁሉ ተሰፍቶላቸው ከሁሉም ኦሮሚያ አካባቢ እንዲሰባሰቡ አድርጎ በዓሉን ለመቆጣጠር ከህዝብ በዓልነት ወደ መንግስት በዓልነት ለመለወጥ ሙከራ ያደረገው ገዢው ፓርቲ ነው። ይህንን ደግሞ እኛ ህዝብ አካባቢ ያለውን መረጃ ስለነበረን ባታደርጉ ይሻላል እንዲህ አይነቱ ከህዝብ ጋር ሊያጋጭ ይችላል፣ ህዝቡ ባህሉን በለመደበት መንገድ ያክብር ብለን መግለጫ ሁሉ ለማውጣት ሞክረናል። ለነገሩ እኮ የዛሬ ከዛሬ አመት ጀምሮ ገዥው ፓርቲ የሚወስዳቸው እርምጃዎችን ለጠቅላይ ሚኒስትሩ ስንጽፍ ነበር ለኦሮሚያ ምክር ቤት ስንጽፍ ነበር። ለኦሮሚያ ፕሬዚደንት ቢሮ ስንጽፍ ነበር። ለሀገሪቱ ፓርላማ ስንጽፍ ነበር። እኛ እኮ የምንችለውን ያክል መንግስትን ለመምከር ሞክረናል። ከህዝብ ጋር የሚያጋጩ እርምጃዎችን አትሰዱ፣ መሪ ከመሬት ወረራ ጀምሮ ማለት ነው። እስካሁን ድረስ በዚህ አደጋ የተጎዳውን ሰው ትክክለኛ ቁጥር ማግኘት ያልቻልን ሲሆን በማህበራዊ ብዙሀን መገናኛ ላይ በቦታው የነበረውን ሁኔታ የሚያሳዩ ፎቶግራፎችና ቪዲዮዎች ተለቀው ተመልክተናል። የዋሽንግተን ዲሲና የአካባቢዋ ነዋሪ በሆኑ የኦሮሞ ማህበረሰብ አባላት መካከል ሜሪላንድ ውስጥ በሚገኘው አርቴሚዣ ሐይቅ ላይ ከ15 ዓመታት በላይ እየተከበረ የአካባቢው ወግና ልማድ የሆነው የእሬቻ በዓል ዛሬ እየታሰበ ያለው ከወትሮ በተለየ ሁኔታ በሐዘን መንፈስ መሆኑን ከአዘጋጆቹና ከተሳታፊዎቹ አንዱ የሆኑት አቶ በቀለ ቶሎሳ ተናግረዋል። አቶ በቀለን ያነጋገረችው ባልደረባችን ትዕግስት ገሜነች። በዚህ በዓል ላይ ወደ ሀያ አምስት ዓመት ይሆናል የተካፈልኩት። እንግዲህ የኔ ድርሻ እንግዲህ ያው ኦርጋናይዝ አድርጎ የኦሮሞን ካልቸር በማንጸባረቅ በውጭ ሀገር ያለነው ኦሮሞዎች ይህንን ካልቸር እንዳይረሳ እንዳይጠፋ ለማድረግ እና በውጭ ሀገር ያለውን ኦሮሞ ሁሉ ሰብስበን በዚህ ተሳትፎ አድርጎ በዓሉን እንዲያሳልፍ ለማድረግ ነው። ዘንድሮ እንደ አጋጣሚ የዲሲ አካባቢ እሬቻና አገር ቤት የሚካሄደው የቢሾፍቱ ሆራ አርሰዴ የሚካሄደው አንድ ቀን ነው የዋለው የሆራር ሰዴ እሬቻ ደግሞ እንደታሰበው አልተጠናቀቀም። ብዙ ሰዎች ሞተዋል፣ የተቆሰሉ አሉ፣ ብዙ ችግር ነበረ። ይሄ እዚህ የሚከበረው በዓል ላይ የሚያመጣው ተጽዕኖ ምን ይመስላል? እንዴት ነው ልታከብሩ ያሰባችሁት? እንግዲህ እንደ አጋጣሚ ሆኖ ዘንድሮ በአገር ቤት የሚከበር እሬቻና እዚህ የምናከብሩ እሬቻ አጋጣሚ ሆኖ አንድ ቀን ውለዋል። ሆኖም በሀገር ቤት እንግዲህ እንደሚታወቀው ህዝቡ በዓሉን ሊያከብር የወጣ የሚመጣው በተጽዕኖ በግድ እንዲወጣና እነሱን የሀገር ቤትን መንግስት የሚያንጸባረቅ ነገሮችን ይዞ እንዲወጣ በማድረግ ህዝቡን በማስገደድ ሲያደርጉ የነበረ ነው። እርግጥ ህዝቡ ያንን በመቃወሙ ብዙ ጉዳት ደርሶበታል። የምለውን ነገር ነው። እንግዲህ ከሶሻል ሚዲያ የምናየው እና የምንሰማው፣ አንድ መንግስት እንደሚታወቀው ህዝብ የሚያከብረውን በዓሉን እንዲያከብሩ ፈቅዶላቸው ህዝቡ ለማክበር ከወጣ በኋላ ወታደር መደብደብ በየትኛውም ዓለም ተደርጎ የማይታወቅ ነው። ሆኖም እንግዲህ እኛ እዚህ የምናከብረው በሰላም እና ድሮ በምናከብረው ሁኔታ መልክ ነው የምናከብረው። ይሄ ሁኔታ መከሰቱ ምን ይመስላል? እዛ አካባቢው አሁን የሚያዩት ነገር የሰው ሁኔታ ምን ይመስላል? የሰው ሁኔታ አገር ቤት በሚፈጽመው ሁኔታ ህዝቡ በጣም ደስታ የለውም። ከዚህ በኋላ እንግዲህ ፕሮባብሊ በሀገር ቤት የሀገር ቤትን የሚያንጸባርቀው ዘፈን ህዝቡም፣ የሀገር ቤቱ ህዝብም ተስፋ እንዳይቆርጥ ከነሱ ጋር መሆናችንን የሚያሳይና የሚያንጸባርቅ ነገሮችን ለማሳየት እየተዘጋጀን ነው። መታሰቢያ ታስቧል የሚባል ነገር ሰምቻለው። ይህን ያስረዱኛል። መታሰቢያ እንግዲህ ያው የኦሮሞን ትግል የሚያንጸባርቅ ነገር ነው። እንግዲህ ያው የሲምቦሉ የወጣት ኦሮሞ ወጣት በስፖርት በኦሎምፒክ ላይ ያሳየውን የእጅ አጣምሮ ኤክስ አድርጎ እንትን ማሳየት እንደዛ አይነት ሲምቦሎችን እያሳየን ነው። እንግዲህ ያንን ነው እንግዲህ የሞቱትንም ደግሞ ስማቸውን እያነሳን የምንዘምርበትና ኦሮሞ ጀግኖች እያደረግን የምንሳተፍበት ሁኔታዎችን እያዘጋጀን ነው። ቅድስትን አመሰግናለሁኝ ለዘገባው ወደ ተከታዩ ዝግጅት እናልፋለን የምትከታተሉት በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አዲስ አበባ ላይ። ይህንን የቢሾፍቱን የዛሬ ሁኔታ በሚመለከት የሚደርሱን ተጨማሪ መረጃዎች ካሉ አሁንም ከስር ከስር እናደርሳችኋለን። ዝርዝር ዘገባዎችን ከሰሞኑም እየያዝንላችሁ እንመለሳለን። ተከታዩ ከአቶ ጁኔዲስ ሳዶ ጋር የተደረገው ውይይት የመጨረሻ ክፍል ነው። አቶ ጁኔዲ ሳዶ የኦሮሚያ ክልል ፕሬዝደንት ነበሩ። በትራንስፖርትና መገናኛ በሳይንስና ቴክኖሎጂ እንዲሁም በሲቪል ሰርቪስ ሚኒስቴር መስሪያ ቤቶች ውስጥ በአጠቃላይ በሶስቱ ሚኒስቴሮች መስሪያ ቤቶች ውስጥ ሚኒስትር ሆነው ሰርተዋል። የአዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢ ነበሩ። በመንግስት ስራ ለ27 ዓመታት አገልግለዋል። አቶ ጁኔዲ ከመንግስት ስራ ከኢትዮጵያም ከወጡ አራት ዓመት ሆናቸው። አቶ ጁኔዲ በአሜሪካ ድምፅ አማርኛ ዝግጅት ክፍል የፌስቡክ ገጽ ላይ በቀጥታ ስርጭት እንግዳ ሆነው ቀርበው ነበር። የዚህን ቃለ ምልልስ ሁለት ክፍሎች ቀደም ሲል አስተላልፈናል። የመጨረሻው ክፍል አሁን ይቀርባል። ጽዮን ግርማነች ያነጋገረቻቸው። ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ጊዜ በጣም ግምገማ ተደርጎ የሙስና ጉዳዮች ይነሱ ነበር እና በግል የእርሶ ጉዳይ ተነስቶ እርሶ ለፓርቲው ቤት ወይም መሬት መልሰዋል በግምገማ ተብሎ ይነገር ነበር በሰዓቱ ና ይሄ ነገር ሆኗል ወይ እርሶ በሙስና ውስጥ ቅድም ምንም ሙስና ውስጥ የለሁም ብለው ነበርና ነበሩበት ወይ ምንድን ነው አሰራሩስ በሙስና ውስጥስ የነበረው አሰራር እኔ በኦሮሚያ ክልል በነበርኩበትም በፌዴራል መንግስት በሰራሁበትም ጊዜ አንድም የኢትዮጵያ ህዝብ ንብረት አንድም ሳንቲም በክልሉም በነበርኩበት ጊዜ የክልሉን መሬትም ይሁን የክልሉን ንብረት በጀት አንድም ነገር የወሰድኩት የለም። ይሄ ኢህአዴግን ለማስደሰት አይደለም፣ የግሌ አቋም ነው። እስከ መጨረሻው በድህነቴ ዛሬም እኮራለሁ። ከሀገሬ በሚወጣበት ጊዜ የውሃና የመብራት የተከማቸ ስልሳ ሺህ ብር እዚህ ከትምህርት ቤት በሚከፈለኝ ስታይፐንድ በየወሩ እየቆረጥኩ ነው የከፈልኩት። መክፈል ስለማንችል ልጆች እያስተማርን መክፈል ስላቃትን ይሄን መንግስት አይደለም ህዝቡ ያውቃል። የአባብዬን ለማሚዬ እንደሚባለው በእኔ ላይ እንደዚህ አይነት ነገር የሚያነሱ ሰዎች የሚያሳዝን ነው። ህዝቡ ያውቃል ምን እንዴት እንደምንኖር። የኦሮሚያ ክልል ወደ አዳማ ይሄድ በተባለበት ጊዜ ብዙ ባለስልጣኖች ተሽቀዳድመው መሬት ወስደው ነበር። አዳማ ላይ መሬት ወስደው አንዳንድ እንቅስቃሴ ማድረግ ጀምሮ በህግ ማለት ነው በዘረፋ ሳይሆን ክልሉ ወደዛ ስለሚሄድ መሬት ወስደው ለቤት ለመስራት የሞከሩ አሉ። ሶ እኔ ወደ አንድ አመት ይሄ ሁሉ ከሆነ በኋላ ወደ አንድ አመት ከቆየ በኋላ ማዘጋጃ ቤቱም ሌሎችም ሰዎች ሁሉም ሰው ወስዷል፣ ቦታ አለው፣ አንተ ለምን አትወስድም? የሚል ነገር መጣ። እኔ አልፈልግም፣ ይሄ ነገር ገና አልተረጋገጠም ከዚህ ከአዲስ አበባ ነቅለ መሄዳችንም አልተረጋገጠም አልፈልግም፣ ብዬ ብዙ አንገራገርኩና ቆየው በኋላ ግን ብዙዎቹም ወስዷል እና በህጋዊ መንገድ መሬት 500 ካሬ ሜትር በህጋዊ መንገድ በሀገሪቱ ውስጥ ቤት መስሪያ ለልጆችም ነገ የሚሆን መውሰድ እንዳለብኝ አምኜበት፣ ካርታ ተሰርቶ 600 ብር የአፈር ግብር ገብሬ መሬቱን ወሰድኩ። መሬቱን እንደወሰድኩ የምርጫ 97 መጣ። ምርጫ 97 ሲመጣ የክልሉ እነዛ ታች የነበሩ ቢሮዎች ወደ አዲስ አበባ እንዲመለሱ ወሰንም። እዚህ ላይ የኦሮሚያ ክልል ሙሉ ነቅሎ አልሄደም። ያው ቅድም እንደነገርኩሽ ስምንት ቢሮዎች ብቻ ናቸው የተመደቡት ወደ ታች፣ የፕሬዚዳንት ጽህፈት ቤት፣ የአፈ ጉባኤ ጽህፈት ቤት እንደዚሁም ከፍተኛ ፍርድ ቤት። ጠቅላይ ፍርድ ቤቱም አልሄደም። ወደዚህ ስንመለስ በማግስቱ ጠቅላይ ሚኒስትሩ አይደለም የገመገሙት ጠቅላይ ሚኒስትሩ ቤት እንዲመለስ ምን የተባለው ሌሎች ሰዎች ናቸው የእኔ እዚያ ውስጥም ልነሳ አይችልም በፍጹም ያቺን አምስት መቶ ካሬ ሜትር በራሴ ፍላጎት ክልሉ አዳማ ስለማንሄድ ብዬ ወስጄ ለድርጅቱ መልሻለሁ ካርታውንም መልሻለሁ ስድስት ሺህ ብሬም ቀልጣለች ይሄ ነው ትክክለኛ አሰራር አለ ማለት ነው። ባለስልጣኖች የምር የሚገመገሙበት ሙስና ፈጽመው ሲገኙ እንደዚህ አይነት እርምጃ የሚወሰድበት ትክክለኛ አሰራር አለ ማለት ነው። አንዳንድ ጭቅጭቆችና በዚያ ውጥረቶች ሲነሱ ለጊዜው ለጊዜው እንደዚህ አይነት ነገር ይደረጋል። ከዛ በኋላም ጸጥ ይባላል። አራት ዓመት አምስት ዓመት ዝም ይላል። ሰው የሆነ ጩኸት ከተማ ውስጥ ምናምን ሲበዛ ሙስና አለ እንደዚህ ምናምን ምናምን ይባላል። ሁሉም ያውቃል ሙስና እንዳለ። ሙስናው መሰረታዊ ነው። ስትራክቸራል ነው ሙስናው ሱፐርፊሻል ጉዳይ አይደለም። ሰዎች ትንሽ ምን ማለት ነው መሰረታዊ ነው ሙስና እዛ ሀገር እየታወቀ ነው ሰው ሙስና ውስጥ የሚገባው ሙስናን ለማጥፋት ወረቀቶች ይጻፋሉ፣ ግን ሙስና ሲጠፋ አታይም። የአድሎ አሰራሮች አሉ በጣም በርካታ ከባንክ ጋር የተያያዙ ጉዳዮች አሉ፣ ከመሬት ጋር የተያያዙ ጉዳዮች አሉ። የመጠቃቀም ጉዳይ በስፋት ነው ያለው። ስለዚህ ይሄ በጣም ሰፊ ነው በድርጅቱ ውስጥ ከላይ ጀምሮ እስከ ታች ድረስ በስፋት ነው ያለው። ስለዚህ ይሄን ለመቀየር የስርዓት ለውጥ ካልሆነ በስተቀር ሙስና አንድ ግለሰብ በማሰር ሁለት ግለሰብ በማሰር፣ አሁን ለምሳሌ የጉምሩክ ባለስልጣን ኃላፊ የነበሩትን ሰው በማሰር ሙስና ሊቆም አይችልም። ሙስና ለማጥፋት መሰረታዊ ለውጥ ያስፈልጋል። የመንግስት አሰራር ተጠያቂና ግልጽ መሆን መቻል አለበት። ሁሉም ሰው ተደራሽ መሆን መቻል አለበት። ከህግ በላይ የሆኑ አካላት የማይደረስባቸው ማንም ሊናገራቸው የማይችሉ አካላት መኖር የለባቸውም እሱ እንግዲህ የሙስና መርሆች ናቸው ግን እንደው አሁን ወደ አነሱት ጉዳይ ስንገባ በጣም ሰፊና ጥልቅ ነው የሙስና ጉዳይ ስርዓት ውስጥ ካሉ እንደው ማሳያዎች እስከምን ይደርሳል የሙስና ጉዳዩ የሚለውን በማሳያ ቢነግሩን ለምሳሌ መሬትን ብትወስጂ መሬት እንዴት ነው የሚሸጠው እንዴት ነው የሚለወጠው? ከግለሰብ ደላሎች ጋራ በመያያዝ በስም ኢንቨስተር፣ ከኢንቨስተሮች ጋራ በመያያዝ መሬት የሚያሻሽጡና የሚሸጡ ባለስልጣኖች አሉ። ይሄንን ኢህአዴግ አቅም ያውቃል፣ አሳምሮ ነው የሚያውቀው። ጄኔራሎች አሉ፣ ሚኒስትሮች አሉ፣ የተለያዩ ባለስልጣኖች አሉ፣ የስራ አስፈጻሚ ኮሚቴ አባል የሆኑ አሉ። በጣም በርካታ ነገር ከመሬት ውጭ ያሉ ጉዳዮች ሌሎች ሰፊ ነው። በምሳሌ እናያቸው ብዬ ነው። ይህን ዘርዝሬ ልጨርስ አልችልም። መጽሐፍ እየጻፍኩ ነው ታዩታላችሁ። የምሳሌ ንግድ ባንክን እንውሰድ። የኢትዮጵያ ንግድ ባንክ እንዴት ነው የሚሰራው? በስመ ልማታዊ መንግስትነት መንግስት ብቻውን የተቆጣጠረው ባንክ እንዴት ነው የሚሰራው? አዲስ አበባ ውስጥ የተሰሩ ህንጻዎች አሁን ልማት መጥተዋል። አስራ አንድ በመቶ ኢኮኖሚው አድጓል ተብሎ የሚወራው እና ለውጭው ዓለም በቴሌቪዥን የሚታየው ህንፃ ማን ነው የሚያሰራቸው? ገንዘቡ የማን ነው? ባለቤትነቱስ የማን ነው? እነዚህ ሰዎች እንዴት ነው በጥቂት ዓመታት ውስጥ እንደዚህ አይነት በርካታ ህንፃዎችን ኮምፕሌክስ ህንፃዎችን ሊሰሩ የቻሉት? ሌላው ደግሞ እውነተኛ ልማት የሚፈልግ እና በቂ ፕሮጀክት ከነዚህ የማይተናነሱ ፕሮጀክቶችን ይዘው የሚመጡ ግለሰቦች ማን ነው የሚያስተናግዳቸው በየ በኢትዮጵያ ንግድ ባንክ፣ በኢትዮጵያ ልማት ባንክ እንዴት ነው የሚስተናገዱት? ሰፊ ነገር ነው ያለው። በጣም ከፍተኛ ችግር ነው ያለው። አድሎ አለ። ሰፊ አድሎ ነው ያለው። ስለዚህ ይሄ ችግር የለም፣ ሙስና ሙስና የለም። ጸረ ሙስና ኮሚሽን አለ። ጸረ ሙስና ኮሚሽን ፎርሙላ ነው፣ ለፎርሙላ ነው የተቀመጠው። ጸረ ሙስና ኮሚሽን ውስጥ ራሱ ኮሚ ሙስና አለ። ራሱ በራሱ አንደኛ አቅምም የለው እሱም ራሱ ሊሚቴሽን አለው የሚሰራበት ማዕቀፍ። ሁለተኛ እሱም ራሱ ችግር አለበት። ችግሩ የአንድ ኢንስቲትዩሽን ችግር አይደለም። ችግሩ ሰፊ ነው፣ ውስብስብ ነው። በጣም ከባድ ውስብስብነት ያለው ችግር ነው። ሪፎርሙ የፈረሰው በዚህ ምክንያት ነው። ሪፎርሙ ቢኖር ኖሮ ግልጽነት ይመጣል። ግልጽነት ብቻ አይደለም ተጠያቂነትም ይመጣል። ይሄ ነገር ቆመ ስል በዚህ ምክንያት ሙስናው የተንሰራፋ ነው። አድሎ የተንሰራፋ ነው። ስለዚህ የሀብት ስርጭት በኢትዮጵያ ብሔር ብሔረሰቦች የሀብት ሀብት ስርጭት እኩል አይደለም። አሁን የተፈጠረው ሀብታም የሚባለው ክላስ የተፈጠረው ብሔረሰባዊ ስርጭቱን ቢታይ እንዴት ነው? ህዝቡ በግልጽ የሚያነሳው ነው። እዚህ ላይ እኔ ከኢትዮጵያ ብሔር ሁሉንም አከብራለሁ። ከኢትዮጵያ ብሔር ብሔረሰቦች ጋር ከትግራይ አርሶ አደር፣ ከአማራ አርሶ አደር፣ ከኦጋዴን አርብቶ አደር ጋር ግጭት የለኝም። በእነዚህ አካባቢዎች ደሃውን ህብረተሰብ ውስጡ ተንቀሳቅሼ ሰርቻለሁ ከልጅነት የጀምሮ አንድም ግጭት የለኝም። ነገር ግን በጣም የሚያሳዝኑ አስተሳሰቦች ትላንት አብዮታዊ የነበረ ኃይል ለህዝብ የተቆረቆረ ለህዝብ ተዋጋሁ የሚል ኃይል ተመልሶ ኤግዛክትሊ ቀድሞ የምንረግማቸው ገዢ መደቦች ሁኔታን ሲፈጥር በጣም አዝናለሁ። አሁን የሚቃወምበት ምክንያት ይሄው ጉዳይ ነው። የሚሰማኝም የሚጸጽተኝም ይሄ ነው። በጣም በጣም ማዝንበት በልቤ ማዝ ነው። አንደኛው ይሄ ነው። የመንግስት አስተዳደሩ መልካም አስተዳደር በአፈጢሙ የተደፋበት ሀገር ነው የኛ ሀገር። የብሔር ብሔረሰብ ጥያቄ ያንን ሀገር ለሀምሳ ዓመት ለስልሳ ዓመት ሲያናውጥ ቆየ። አልተመለሰም። በህገ መንግስቱ የተጻፈው ሆሎ ነው፣ ባዶ ነው ውስጡ። የብሔር ብሔረሰብ ጥያቄን የሚያነሱ ጦር የሚዘመትባቸው ከሆነ ምንድነው ልዩነቱ? በህገ መንግስቱ ውስጥ ቢሰፍር ባይሰፍር ምንድነው ጥቅሙ? አቶ ጁነዲን እንግዲህ ሌላ ጊዜም ሰፋ ያለ ቆይታ ይኖረናል። ሰዓታችን እየተጠናቀቀ ስለሆነ በጣም በርካታ ጥያቄዎች ናቸው ይዣቸው መጥቻቸው የነበረው። አሁንም በፌስቡኩ ላይ የማየው በጣም ብዙ ጥያቄዎች ናቸው። ስለዚህ ቀጣይ ቃለ ምልልስ ይኖረናል ብዬ ተስፋ አረጋለሁ። ይሄን ግን ከማጠቃለላችን በፊት የተወሰኑ ጥያቄዎች አሉኝ ና አንደኛው ሙስና እንደዚህ በጣም ሰፊ ነው ብለው ካሉ ካሉና፣ በሕዝብ ዘንድ ትንሽ ተቃውሞ ሲመጣ የተወሰኑ ሰዎች የሚታሰሩ ከሆነ እነዛ የሚታሰሩ ሰዎች እንዴት ነው የሚመለመሉት? ሁሉም ጋር ካለ እንዴት ነው ተለይተው እነዛ ሰዎች የሚታሰሩበት? ምክንያት እንግዲህ የተለያዩ ምክንያቶች ሊኖሩ ይችላሉ። አንዳንድ ሰዎች ወይ አለመታዘዝ ወይንም ደግሞ የሆነ የግል ቅራኔዎችም የተለያዩ ቅራኔዎችም ከተለያዩ አካላት ጋራ ሲፈጠር ይሄ ፋይላቸው የሚመዘዝበት ሁኔታ ሊፈጠር ይችላል የሚል እምነት አለኝ። እንደዚህ አይነት ነገር ሙስናን እንደ መሳሪያ የመጠቀም አቅጣጫም አለ። ወደዚህኛው ወደ አሁን ወዳለው ሁኔታ ስንመለስ እንግዲህ እርስዎ ለሁለት አመት ሰርቶ ነበር ያ የተሃድሶ አመራር፣ ከዛ በኋላ ነው ቁልቁል ሄደው ብለዋል። አሁን ደግሞ እንግዲህ ተሞኑን በሙሉ በተደረጉት በእርስዎ በነበሩበት ፓርቲ ውስጥ እንደገና በጥልቅ የመታደስ ሂደት አለ ተብሎ ከእርስዎ በኋላ የነበሩት አመራሮች ተነስተው አዲስ አመራሮች መተካታቸው ተገልጿል። ይሄ አዲሱ ለውጥ ተፈጥሯል የተባሉትን ችግሮች መፍታት ይችላል ወይ? እንደው በጣም መረር ያለ ግምገማን ያደረግ ነው ብለዋል በሰጡት መግለጫ። ና ይሄ ለውጥ ያመጣል ወይ ችግሩን ይፈተዋል ወይ? በፍጹም በሁለት ሺ በፈረንጅ አቆጣጠር ወይም በዘጠና ሶስት በእኛ አቆጣጠር ከዚህ የበለጠ ከፍተኛ ቀውስ በሀገሪቱ ውስጥ ተጋርጦ ነበር የጠቅላይ ሚኒስትሩም እጣ ፈንታ አይታወቅም ነበር በዚያን ጊዜ የተደረጉት ግምገማዎች በጣም በጣም በጣም ከፍተኛ ደረጃ ላይ የደረሱ ነበሩ ሀገሪቱም አደጋ ውስጥ ትገባለች ተብሎ ሰፊ ሁኔታዎች ነበሩ ይሁንና የጠቅላይ ሚኒስትሩ ወገን በአሸናፊነት ከወጣ በኋላ አዳዲስ ኃይሎችንም እኔንም ጨምሮ ግለሰቦችንም ቡድኖችንም በማስገባት ከፍተኛ ለውጥ ይመጣል ተብሎ ነበር የተጠበቀው። ይሁንና በሂደት ሁላችንም እንደምናየው ስልጣን በጠቅላይ ሚኒስትሩ እጅ ነው የተጠቃለለው እና ማንም ሰው ቁንጫ እንኳን መያዝ አይችልም። ሶ ለጊዜው አዳዲስ ሰዎችን ወደፊት በማምጣት ህዝቡን የማረጋጋትና ህዝቡን የማዘናጋት ስራ ከሁለት ሺህ ዓመተ ምህረት በፈረንጅ አቆጣጠር ብዙ ልንማር እንችላለን። በአሁኑ ሰዓት ያለው ሁኔታ በኦሮሚያ ብቻ ሳይሆን በአማራ ክልል፣ በኮንሶ፣ በሌሎችም ብሔር ብሔረሰቦች ክልልና በሁሉም ከተሞች ከፍተኛ ስጋት፣ አለመረጋጋት አለ። የህዝቡ ጥያቄ ግለሰቦችን በመቀያየር ሊፈታ አይችልም። በእኔ ግምት የህዝቡ ጥያቄ በከፍተኛ አንክሮ ኢህአዴግ ቆም ብሎ ማየት አለበት። የህዝቡ ጥያቄ የሚፈታው መላ ተቃዋሚዎችን መላ የሀገሪቱን ጉዳይ ያገባኛል የሚል ግለሰብ፣ ቡድን፣ የሃይማኖት ድርጅቶች፣ ሁሉም ታዋቂ ሰዎች ለሀገሪቱ የሚያዝንና የሚያስብ ሰው በሙሉ የብሔር ብሔረሰብ ተወካዮችም በሙሉ በሚገኙበትና በሚሳተፉበት ሁኔታ አዲስ አይነት አሬንጅመንት መከፈት አለበት። ይሄ ካልሆነ ግለሰቦችን በመቀየር የግለሰቦች ጉዳይ አይደለም፣ ግለሰቦች የሚያደርጉት ነገር የለም። ስርዓት ነው። ስርዓቱ ፍሬምድ ሆኗል። ስርዓቱ በከፍተኛ ደረጃ ተወስኖ በአንድ አቅጣጫ ብቻ ነው የሚጓዘው። ግራና ቀኝ ማየት አይችልም፣ ማዳመጥ አይችልም፣ መስማት አይችልም። ስለዚህ ይሄን ጉዳይ ማየት ያለብን በተለየ መንፈስ በከፍተኛ ኃላፊነት መንፈስ ማየትና ሁሉን የሚያሳትፍ የሀገሪቱ የጋራ መጻኢ ድል የሚወሰንበትን ሁኔታ ማመቻቸት ያስፈልጋል የሚል እምነት ነው ያለኝ። እንግዲህ በግለሰቦች ለውጥ ማምጣት አይቻልም። ስርዓቱ ችግር አለበት፣ ስርዓቱ ነው ችግር ያለበት እና ግለሰቦች በግለሰቦች መለዋወጥ ለውጥ ማምጣት አይቻልም ብለዋል። ስርዓትን አንድን ስርዓት የሚመሩት ግለሰቦች ናቸው። ስለዚህ ግለሰቦች ለውጥ የማያመጡ ከሆነ ለሥርዓቱ ለውጥ ማምጣት የሚችለው ታዲያ ማን ነው? ለሥርዓቱስ ለውጥ አለመምጣት ምክንያት የሆነው ማን ነው? ይሄ በጣም ጥሩ ጥያቄ ነው። በሥርዓቱ ውስጥ ሁሉም አንድ መቶ ፐርሰንት አንድ አይነት አመለካከት አላቸው ማለት አይቻልም። ኮንሰርቨቲቭ የሆነ ግሩፕ ይኖራል፣ ሌላ ደግሞ ለውጥ ቢመጣ ብሎ የሚመኝ ሀይልም ሊኖር ይችላል ብዬ አምናለሁ። አትሊስት በኦሮሚያ ይህንን አውቃለሁ። በተወሰነ ደረጃም ደግሞ በኢህአዲግ ጽህፈት ቤት አካባቢም እንደዚሁ አይነት አስተሳሰቦች እንዳሉ አውቃለሁ። ስለዚህ ማየት መቻል ያለብን ኢህአዲግ ስራ አስፈጻሚ ኮሚቴ በራሱ ማዕቀፍ ውስጥ ብቻ ለውጥ አደርጋለሁ ብሎ የራሱ ግምገማ ቢያደርግ ግምገማው ያው ነው። ባለፉት ሀያ አመታት ከተደረጉ ግምገማዎች የተለየ ግምገማ ማድረግ አይችልም ኢህአዲግ ብቻ አሁን ስለዚህ ኢህአዲግ የፓራዳይም ለውጥ ማድረግ አለበት። መሰረታዊ ለውጥ ማድረግ መቻል አለበት። ኢህአዲግ መሰረታዊ ለውጥ በውስጡ ውስጥ በውስጡ የማያካሂድ ከሆነ አሁን ያለው ህዝባዊ እንቅስቃሴ አይቆምም። በእነዚህ ጥገናዊ ለውጦች፣ ግለሰቦችን በመቀያየር በሚመጡ ጥገናዊ ለውጦች መሰረታዊ የህዝብ ጥያቄ ሊመለስ እንደማይችል የኢህአዲግ መስራች ድርጅት አባላት የነበሩትና መስራቾች የነበሩ ግለሰቦች በአንድ ወቅት አብዮታዊ ነበሩ እና ያውቃሉ። ይሄንን በጽንሰ ሀሳብ ደረጃ አሳምረው ያውቃሉ። አሁን እየተቀጣጠለ ያለውም ወደ አብዮት እያመራ ያለው ሁኔታ መሆኑን አሳምረው ነው የሚያውቁት፣ እንደሚያውቁም አውቃለሁ። ይሄን ጉዳይ ግን በግትርነት በጦር ኃይል እና በደህንነት መዋቅር ብቻ በማፈን መፍትሄ እናመጣለን ብሎ ማሰብ ነው ከባዱ ስህተት ከባድ ስህተት ነው። ከባድ ታሪካዊ ስህተት ነው የሚሆነው። ስለዚህ ኢህአዴግ ውስጥ ያለው ለውጥ የሚያቀነቅን ኃይል በአቋሙ ጸንቶ መነሳት አለበት። ሌላውም በግትርነት የሚቆመው ኃይል ልክ አይደለም ይሄ። አሁን እድሎች ሊከፈቱ ይገባል። ለመላ ሀገሪቱ እድል ሊከፈት ይገባል። ሌሎችም መደመጥ አለባቸው። ሀገሪቱ እንድትጠፋ የሚፈልግ ተቃዋሚም ይሁን ኢህአዲግ ውስጥም ያሉ ሰዎች ሀገሪቱ እንድጠፋ ይፈልጋሉ የሚል እምነት የለኝም። አቶ ጅነዲን፣ በቅዳሜና እሁድ ሰፋ ያለ ፕሮግራም ይዘን ሰፋ ያለ ቃለ ምልልስ እናደርጋለን። ለዛሬው በጣም አመሰግናለሁ። እኔም በጣም አመሰግናለሁ ጽዮን። እኔም ጽዮንን አመሰግናለሁ። ሰሞኑን ያረፉት የእስራኤል የቀድሞ ፕሬዚዳንት ሽሞን ፔሬስ ለኢትዮጵያ አይሁድ ምን ትርጉም ነበራቸው? በተከታዩ ዝግጅት በመጠኑ እንፈትሻለን። የመጀመሪያው ክፍል ቀጥሎ ይቀርባል። ዛሬ 5777 ዓመተ ዓለም ተጀመረ። በዓለም አይሁድ ዘንድ ዛሬ ሮሽ ሐሻና የአዲሱ ዓመት ክብረ በዓል የመጀመሪያ ቀን ነው። በዓሉ እስከ ከነገ በስቲያ ምሽት ይከበራል። አይሁድ በዓለም ዙሪያ በእነዚህ የሮሽ ሐሻና ቀናት፣ በኢትዮጵያ እንቁጣጣሽ እንዲሉ ነው፣ ሥራ አይሠሩም፣ ይልቅ የአውድ ዓመት ጊዜያቸውን በአመዛኙ በየምኵራቡ በመገኘት በጸሎትና በዝማሬ ነው የሚያሳልፉት። ሻናቶቫ ለአይሁድ ሁሉ እንኳን ለአዲሱ ዓመታችሁ ለ5777 ዓመተ ዓለም አደረሳችሁ። በነገራችን ላይ ልክ የዛሬ 31 ዓመት መስከረም ሁለት በኢትዮጵያ የ1978 ዓ ምትን እንቁጣጣሽ ማግስት የያኔው የእስራኤል ጠቅላይ ሚኒስትር ሽሞን ፔሬስ ራሳቸው በበላይነት በቀጥታ ይከታተሉት በነበረው ዘመቻ ሙሴ እስራኤል ለገቡ የኢትዮጵያ ቤተ እስራኤል የመጀመሪያዎቹ ሰባት ሺህ ደራሾች የእንኳን ደህና መጣችሁ ንግግር ያደረጉበት ቀን ነበር። የእስራኤል መንግሥት ሲቋጠር አንስቶ ከመጀመሪያው የአይሁድ መንግሥት መሥራች አባት ዳዊት ቤንጉሪዮን ጭምር ጋር የሠሩት በመከላከያ ሚኒስትር ጽሕፈት ቤት ምክትልና ዋና ዳይሬክተርነት፣ በውጭ ጉዳይ ሚኒስትርነት ሁለት ጊዜ በጠቅላይ ሚኒስትርነትና በተጨማሪም በጥብቅ ጠቅላይ ሚኒስትርነት እንዲሁም በዕድሜያቸው ማብቂያ አካባቢ በፕሬዚደንትነት ያገለገሉት ሽሞን ፔሬስ በዘጠና ሦስት ዓመት ዕድሜያቸው ሰሞኑን አርፈው የአሸኛኘታቸው ሥርዓት ከትናንት በስቲያ ዓርብ የዓለም መሪዎች በተገኙበት ኢየሩሳሌም ላይ ተከናውኗል። ለመሆኑ ኢትዮጵያውያኑ አይሁድ ወይም ቤተ እስራኤል ሽሞን ፔሬስን እንዴት ነው የሚያዩቸው? ጸጋ መላኩ እስራኤል ያለች የሙያ ባልደረባ ነች። ከዚህ አልፎ ግን ራሷም በፖለቲካው ውስጥ ሳይቀር ተሳትፎ የነበራት ላለፉት ሁለት ዓመታት እስራኤል ያደገችና የኖረች አይሁድ ነች። እኔ የምኖረው ኢየሩሳሌም ነው። ኢየሩሳሌም ብዙ ዓመት ነው የመጣሁት። በልጅነቴ ነው ያደግኩት፣ እዚህ ነው፣ በእስራኤል ሀገር። በእስራኤል ድምጽ ሬዲዮ ጣቢያ፣ በአማርኛ ሬዲዮ ጣቢያ፣ በቴሌቪዥን በማቅረብ በሬዲዮ ብዙ ዓመት ነው የምሰራው። ወደ ሀያ ሰባት ዓመት ይሆናል በሙያው። ከዛ ውጭ የሂብሩ ሬዲዮ ጣቢያ ቻናል ኤም የሚባል ለተወሰኑ ዓመቶች ያክል ዳይሬክተር ሆኜ እዛ አገልግያለሁ። ከዛ የጋዜጠኞች ማህበር ተመራጭ ነኝ። የጋዜጠኞች የኤቲክስ ፍርድ ቤት አለን በእስራኤል። የዛም ዳኛ አባል ነኝ። ፕሬስ ካውንስል አይነት ማለት ነው። አዎ የፕሬስ ካውንስል የኤቲክስ ባለሙያ ነቸው። እስቲ ወደ እስራኤል ከገባችሁ በኋላ ቤተ እስራኤላውያን ብዙ ችግር ነበረባችሁ የሚል ብዙ ጊዜ የምንሰማው ነገር አለ። ከዘር ጋር የተያያዘ ችግር ነበረ፣ ከባህል ጋር የተያያዘ ችግር ነበረ። እነዚህ እነዚህ ሁኔታዎች የተጣጣሙ እንዲሆኑ በእርግጥ ቤታችሁ እንደሆነ እንዲሰማችሁ ሽሞን ፔሬዝ እንደ ጠቅላይ ሚኒስትር የተጫወቱት ነገር ነበረ፣ የሰሩት ስራ ነበረ። አዎ ምሳሌ ብሰጥህ የሽሞን ፔሬስን ጉዳይ በተነሳልን ጋር ባለፈው አምስት አመት አንድ የሆነ ትምህርት ቤት የእኛን ልጆች አልቀበልም ይላል። አልቀበልም ባለበት ጥቁር ስለሆኑ ነው አልቀበልም የሚለው። አዎ በቀለም ነው። በዚህ ጊዜ ሁላችንም ተቃውማችን አሰማን። ሽሞን ፔሬስ በቀጥታ እዛ ትምህርት ቤት ሄዱ፣ ፕሬዚዳንት ነበሩ። በሄዱበት ጊዜ ሁኔታውን አይተው እኛ የትምህርት ቤቷን አስተዳዳሪ ሁሉ እንድትወጣ ከስራ አድርገናል። በዚህ ጉዳይ አሁን እዛ ትምህርት ቤት ሄደው ተመልሰው ከመጡ በኋላ ምንድን ነው ያሉት? እዛ ከሚማሩ ልጆች አንዲት በጣም ደስ የምትል ልጅ እዚህ ሀገር የተወለደች ኢትዮጵያ ልጅ አይኗን ሳየው ለሀይማኖቱ የነበራቸው ፍቅር፣ ቤተ እስራኤሎች ለኢየሩሳሌም የነበራቸው ፍቅር፣ ያሳለፉት መከራ፣ ወደ እስራኤል ለመግባት የከፈሉት የህይወት መስዋዕትነት፣ ያ ሁሉ የሱዳኑ ጉዞ እኔ ጠቅላይ ሚኒስትር በነበርኩበት ዘመን ያ ሁሉ ትዝ አለኝ ብለው ተመልሰው መጥተው ሌሊት መተኛት አልቻልኩም ሲሉ የእኛን ስለ ቤተ እስራኤል ታሪክ የቤተ እስራኤልን ጉዞ አስመልክተው ግጥም ጻፉና ያ ግጥም በአንድ ታዋቂ በሆነ ሙዚቀኛ ኤዳን ራይክል በሚባል በእሱ ተቀነባብሮ ቀርቦ እሳቸው የጻፉትን ግጥም ሙዚቃ ሁሉ ወጥቶልናል። በእርግጥ ሽሞን ፔሬስ ከፖለቲካ ሰውነታቸው በተጨማሪ የዘፈን ግጥሞች ጸሐፊም ናቸው። አምስት ቋንቋዎችን አቀላጥፈው የሚናገሩ በመሆናቸው ላይ ሽሞን ፔሬስ ለኢትዮጵያ አይሁድ ለቤተ እስራኤል የደረሱትን ዝማሬ ወጣቶቹ ከማኅበረሰቡ ጋር በተሳካ ሁኔታ እንዲቀላቀሉና እንዲጣጣሙ ከተደረጉ በኋላ ራሳቸው ፕሬዚደንት ፔሬስ በተገኙበት መድረክ አንዲት ወጣት የኢትዮጵያ ይሁዲ እንዲህ ተጫውተዋለች። ዌብሳይት ላይ ብትገቡ እና ራሄል ኢዳን ብላችሁ ብትፈልጉ ታገኟታላችሁ። ከጸጋ ፋንታሁን ጋር ብዙ ቁም ነገር ነው የተጨዋወትነው። ወደፊት ይዤላችሁ መለሳለሁ። ዌብሳይታችንም ላይ ያገኙታል። አድማጮች፣ የምሽቱ ዝግጅት ተጠናቀቀ። ነገ በመደበኛው ምሽት እንገናኛለን። ለዛሬ ሁሉም ቦታ ባሉ ባልደረቦቻችን ስም እንሰናበታችኋለን። አብረናችሁ የቆየነው ቴክኒሻኑ ጀስቲን ትዋይት፣ ጺዮን ግርማ እና እኔም ሰሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም ብደን አደሩ